babeti ta baye su sema maya lo hati ya de ba mo lo tafu koli maya di spain ita pekani ሰነበታችሁ የተወደዳችሁ አድማጮቻችን፣ ይህ ከዓለም አቀፉ አድቬንቲስት ሬዲዮ የሚቀርብላችሁ የመዝሙር ምርጫ ክፍለ ጊዜ ነው። ዛሬም የተለያዩ የሚባርኩ መዝሙሮችን መራርጠን ይዘንላችሁ ቀርበናል። የመጀመሪያውን መዝሙር የሚያቀርቡልን የፍልውሃ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን መዘምራን ናቸው። እነርሱም እንግዳ ነኝ እኔ በማለት ይዘምራሉ። ጳውሎስ በፊልጵስዩስ 3 20 ላይ እኛ አገራችን በሰማይ ነው፣ ከዚያም ደግሞ የሚመጣ መድኃኒታችን እርሱም ጌታችን ኢየሱስ ክርስቶስን እንጠባበቃለን ይላል። አሜን። አገራችን በሰማይ ነው። እንግዳ ነኝ እኔ የሚለውን ባለመዝሙሩ ዳዊት በ119 ኛው መዝሙሩ ቁጥር 115 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የሴምሲ መዘምራን ቃልህ ለእግሬ መብራት ነው እያሉ ይዘምራሉ። እስቲ ይህን መዝሙር አብረን እናዳምጠው። ሉቃስ ወንጌል ምዕራፍ 18 ቁጥር 35 ወደ ኢያሪኮም በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበር ይላል። ይህ እውር ሰው ኢየሱስ በዛ እንደሚያልፍ በሰማ ጊዜ ድምፁን ከፍ አድርጎ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበረ። ኢየሱስም ቆሞ ወደ እርሱ እንዲያመጡ ታዘዘ። በቀረበም ጊዜ ምን ላደርግ ልትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ አለው። ኢየሱስም እይ እምነትህ አድኖሃል አለው። ይህ በኢያሪኮ መንገድ የሆነ ታሪክ ነው። የመልካሙን ሳምራዊ ታሪክ በኢያሪኮ መንገድ የተፈጸመ ነው። ዘኬዎስንም የተገናኘው እንዲሁ በኢያሪኮ ነው። የፍሉሃ ወንድ መዘምራን በኢያሪኮ መንገድ እያሉ ይዘምሩልናል። በኢያሪኮ መንገድ ሸክም ሲበዛ፣ ሐጢያ ሲከብድ ለኢየሱስ ጠው O oh, tenazezel, o oh, tenazezel, oh, be yari koumen get, a Jesus can take yes, Jesus can take up, she can see she can, she Jesus yes, Jesus <speaking in Hebrew> ኦ ወንድሜ ላንተ ወንድሜ ላንተ ግሩ መልእክታለ መልእክታለኝ ተስፋን ቢጠፋ ዘምራለ፣ ዘምራለ በኢየሱስ ትእዛዝ ኃጢአት ይወድቃል፣ ይወድቃል በያሪኮ መንገድ፣ ጥሪውን ስማ። Bei yariko kommen g'nka Aileyim dir kommen g'nka Aproi hona <laughs> Aproi ona ay leye ay leye bien sus Jesus, Kesia Ne. Jesus, Kesia Ne. Adani, Jesus Ne. Adani, Jesus Ne. Bayari, Komenge. Bayari, Komenge. Be atesitizen. Be atesitizen. Oya, Tena Hal. Oya, Tena Hal. Be fikir kendo. Be fikir kendo. Give a Givea, Givea, Givea, Givea, Givea, Givea, Givea, Jesus can take our shake, missy shake. shake. i shake. I'm gonna shake. ማቴዎስ 11 28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔኑ እኔም አሳርፋችኋለሁ ይላል። ዞር አድርገው ከላዬ ውሰደው ሸክሜን ከላዬ እያሉ የሚዘምሩት ደግሞ የአዋሳ አድቬንቲስት መዘምራን ናቸው። የዛሬውን የመዝሙር ክፍለ ጊዜ በዚህ መዝሙር ወደ ፍጻሜ እናመጣለን። ለሚኖራቸው አስተያየትና ጥያቄ በፖስታ ሳጥን ቁጥራችን 145 አዲስ አበባ ወይም በስልክ ቁጥራችን 0115511199 ደውላችሁ በውስጥ መስመር 142 ወይም 143 ብላችሁ ብታደርሱን በደስታ እናስተናግዳችኋለን። በሚቀጥለው የመዝሙር ክፍለ ጊዜ ሌሎችን መዝሙሮች ይዘንላችሁ እስከምንገናኝ የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያለን ዛሬ በዚህ I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i am